መጽሐፍ ቅዱስ ለሕፃናት አቅራቢዎች ከምዕራፍ ሰማይ የእግዚአብሔር ውብ ቤት! ኢየሱስ በምድር ላይ ይኖር በነበረበት ዘመን ስለ ሰማይ ቤት ለደቀ መዛሙርት ይነግራቸው ነበር። የአባቴ ቤት እያለን ይጠራው ነበር። በዚያ ብዙ ስፍራ አለ። እሱ በጣም ትልቅና ሰፊ ነው። የሰማይ ቤት በምድር ላይ ካሉት ፈጽሞ የተለየና እጅግ በጣም የሚበልጥ ስፍራ ነው። ኢየሱስ እንዲህ አለ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። በሄድና ስፍራ ባዘጋጅላችሁ ተመልሼ መጣና ወስዳችኋለሁ። ኢየሱስም ከሞት ከተነሳ በኋላ ወደ ሰማይ አረገ። ደቀ መዛሙርቱም እያዩት ከፍ ከፍ አለ፤ ደመናም ከፊታቸው ጋረደው። ከዚያ ጊዜ ጀምሮ ክርስቲያኖች ሁሉ ኢየሱስ ክርስቶስ ቃል የገባውን በማስታወስ ዳግምኛ እንደሚመጣና እንደሚያገኙት ያምናሉ። ኢየሱስም በድንገት በቶሎ እንደሚመለስ ተናግሯል። ነገር ግን እሱ ከመምጣቱ በፊት የሚሞቱ ክርስቲያኖች ምን ይሆናሉ? መጽሐፍ ቅዱስ እንደሚነግረን በቀጥታ ከሱ ጋር ይሆናሉ። ከአካል መለየት ማለት ከክርስቶስ ጋር አብሮ መሆን ማለት ነው። የዮሐንስ ራእይ የመጨረሻው የመጽሐፍ ቅዱስ ክፍል ነው። መንግሥተ ሰማያት ምን ያህል ድንቅ እንደሆነች ይናገራል። በጣም የሚደንቀው ነገር ሰማይ የእግዚአብሔር መኖሪያ መሆኑ ነው። እግዚአብሔር በሁሉም ስፍራ የሚገኝ ቢሆንም ሰማይ ግን ዙፋኑ ነው። መላእክትና በሰማይ የሚገኙ ኃይላት ሁሉ በሰማይ ያለውን እግዚአብሔርን ያመልኩታል። ሁሉም የሞቱት ክርስቲያኖች ከእግዚአብሔር ጋር አሁን በሰማይ ይገኛሉ። ለእግዚአብሔር የተለየ የምስጋና መዝሙር እየዘመሩለት ነው። ከሚዘምሩት መዝሙሮች ውስጥ አንድ ቃል አለ። ይኸውም በደምህ ለእግዚአብሔር ከነገድ ሁሉ፣ ከቋንቋም ሁሉ፣ ከሕዝብም ሁሉ ሰዎችን ዋጅተ ለአምላካችን መንግሥትና ካህናት ይሁኑ ዘንድ አደረግካቸው በምድር ላይ ይነግሣሉ፣ ይላል ራእይ ምዕራፍ አምስት ቁጥር ዘጠኝ የመጨረሻው የመጽሐፍ ቅዱስ ክፍል እንደሚነግረን መንግሥተ ሰማያት ማለት አዲሲቱ ኢየሩሳሌም ማለት ነው። እጅግ በጣም ትልቅና በጣም ረጅም ግድግዳ ያለው ከተማ ነው። ግድግዳውም የከበረ ድንጋይ እንደ እብነ በረድ የጠራ ነው። የወለሉ መሠረት ከከበረ ወርቅና ዕንቁ ማዕድናት የተሠራ ነው። በልዩ ልዩ ብርሃናት ያሸበረቀ ነው። እያንዳንዱ በር ከከበረ ዕንቁ የተሰራ ነው። እነዚህ ከዕንቁ የተሰሩ በሮች ፈጽሞ አይዘጉም። በውስጡ ገብተር ዙሪያውን ስናየው እንዴት ይደንቃል መሰላችሁ! ከተማውም የተሰራችው ከወርቅ ሆኖ እንደሚያብራ ብርጭቆ ናት። መንገዶቿም ሁሉ ከወርቅ የተሰሩ ናቸው። ከእግዚአብሔር ዙፋን ስር የሕይወት ውሃ ምንጭ ያለማቋረጥ ይፈልቃል። በሌላኛው በዙፋኑ በኩል በይደን ገነት ውስጥ የነበረችው ሌላይቱ የሕይወት ዛፍ ትገኛለች። ይህች ዛፍ እጅግ በጣም የተለየች ናት። ዛፏም ዐሥራ ሁለት ፍሬዎችን ይዛለች። በየወሩ የተለያየ ፍሬ ታፈራለች። ቅጠሎቿም ለሕዝብ መድኃኒት ወይም መፈወሻ ይሆናል። መንግሥተ ሰማያት የፀሐይ ብርሃን ወይም ጨረቃ አያስፈልጋትም። የእግዚአብሔር ክብር ራሱ ብርሃኗ ይሆናል። በዚያም ሌሊትም ሆነ ቀን የለም። በሰማይ የሚኖሩት እንስሳት ራሳቸው የተለያዩ ናቸው። ሁሉም ቤተሰብና የሰው ወዳጅ ናቸው። በጎችና ተኩላዎች በአንድነት ሳር ይበላሉ። የሚያስፈራው አንበሳ እንኳን እንደ በሬ ሳር ይበላል። እግዚአብሔርም እንዲህ አለ። በተቀደሰው ተራራም ላይ ሳይጎዳዱም ሆነ ሳይበላሉ ተስማምተው በአንድነት ይኖራሉ። ዙሪያችንን ስንመለከት ከመንግሥተ ሰማያት የሚያስቀሩ ነገሮች እንዳሉ እናስባለን። የቁጣ ቃሎች ፈጽመው አይሰሙባትም። ማንም እርስ በርስ አይጣላም። በዚያ ራስ ወዳድነት አይኖርም። በበሮች ላይ ቁልፎች ፈጽሞ አይኖሩባቸውም። ነፍሰ ገዳዮች፣ ሌቦች፣ ሐሰተኞችና አመፀኞች በዚያ ፈጽሞ አይኖሩም። ምንም አይነት ኃጢአት በዚያ የለም አይገኝም። በመንግሥተ ሰማይ ከእግዚአብሔር ጋር። በዚያ እንባ የለም። አንዳንዴ የእግዚአብሔር ሰዎች እዚህ ስላለው ስለ ምድር ኑሮ ሊያለቅሱ ይችላሉ። ነገር ግን በመንግሥተ ሰማያት እግዚአብሔር እንባን ሁሉ ከዐይናቸው ላይ ያብሳል። በሰማይ በዚያ ሞት የለም። የእግዚአብሔር ሰዎች በሙሉ ለዘላለም ከእግዚአብሔር ጋር ይኖራሉ። በዚያ ለቅሶ፣ ሐዘን፣ ህመም የለም። በዚያ ህመም፣ ልዩነትና የቀብር ስነ ስርዓት የለም። በሰማይ የሚኖር ሁሉ ለዘላለም ደስተኛ ነው። Best of all, heaven is for boys and girls, and grown up too, who have believed on Jesus Christ as their savior and አብ ኦቤድሂም አፍ ዘ ሎርድ። የበጉ የሕይወት መጽሐፍ። በመንግሥተ ሰማያት አንድ መጽሐፍ አለ፣ እሱም የበጉ የሕይወት መጽሐፍ ይባላል። ይህም በሰዎች ስሞች የተሞላ ነው። ስሙ በዚያ የሕይወት መዝገብ ላይ የተጻፈ የምታውቁት ሰው አለ። ሁሉም በኢየሱስ ክርስቶስ ስም አምነው የሞቱት ሁሉ በዚያ የሕይወት መዝገብ ላይ ይኖራሉ። የበጉ የሕይወት መጽሐፍ የመጽሐፍ ቅዱስ የመጨረሻው ስለ ሰማይ የተጻፈው ቃል በጣም ድንቅና ጋባዥ ነው። መንፈሱና ሙሽራይቱ ና ይላሉ፣ የሚሰሙ ሁሉ ና ይላሉ። የተጠማ ሁሉ ወደ እኔ ይምጣና የሕይወትን ውኃ በነጻ ይጠጣ። የመጽሐፍ ቅዱስ የመጨረሻው ስለ ሰማይ የተጻፈው ቃል በጣም ድንቅና ጋባዥ ነው። መንፈሱና ሙሽራይቱ ና ይላሉ፣ የሚሰሙ ሁሉ ና ይላሉ። የተጠማ ሁሉ ወደ እኔ ይምጣና የሕይወትን ውኃ በነጻ ይጠጣል። ከምዕራፍ ሰማይ፣ የእግዚአብሔር ውብ ቤት። ይህ ታሪክ የሚገኘው የእግዚአብሔር ቃል በሆነው መጽሐፍ ቅዱስ ውስጥ የዮሐንስ ወንጌል ምዕራፍ 14፣ ሁለተኛ ቆሮንቶስ ምዕራፍ 5፣ የዮሐንስ ራይ ምዕራፍ 4 21 ና 22 ነው። የቃል ፍቺ ያበራል። መዝሙረ ዳዊት 119 ቁጥር 130። መጨረሻ ይህ የመጽሐፍ ቅዱስ ታሪክ የሚያስተምረን ግሩም ስለሆነው አምላካችን እግዚአብሔር እኛን በመፍጠሩ እሱን እንድናውቀው ነው። እግዚአብሔር ኃጢአት ብሎ የሚጠራውን ክፉ ነገር እንዳደረግን ያውቃል። የኃጢአት ደሞዝ ሞት ነው። ነገር ግን እግዚአብሔር በጣም ስለወደደን አንዱንና ብቸኛ ልጁን ለቀራኔው መስቀል ሞት አሳልፎ በመስጠት እንዲሞትና የኃጢአታችንን ዋጋ በእኛ ምትክ በመሞት እንዲከፍል አደረገው። ኢየሱስ ከሞት ከተነሣ በኋላ በምድር ላይ ቆይቶ ወደ ሰማይ ወደ አባቱ አረገ። ያላመነን እኛም በኢየሱስ አዳኝነት ብናምን እና ኀጢአታችንን ይቅር እንዲለን ብንለምነው ይቅር ይለናል። ደግሞም ያደርገዋል። እሱ በእኛ ውስጥ ይኖራል፣ እኛም በእርሱ ውስጥ ለዘላለም እንኖራለን። አሜን። ይህ እውነት እንደሆነ ካመናችሁ እግዚአብሔርን እንዲበሉት። ጌታ ኢየሱስ ሆይ አንተ አምላክ እንደሆን ካምናለሁ። ነገር ግን ለእኔ ኀጢአት ለመሞት ስትል ሰው ሆነ፣ አሁን ደግሞ ሕያው ነህ። እባክህ ወደ ሕይወቴ ግባ፣ ኀጢአቴን ይቅር በል። በዚህም አዲስ ሕይወት አሁን ይኖረኛል። አንድ ቀን ካንተ ጋር ለዘላለም ለመኖር ወደ አንተ መጣለሁ። ላንተ እንድኖርና እንደ ልጅ እንድታዘዝ ርዳኝ። አሜን። በየዕለቱ መጽሐፍ ቅዱስን በማንበብ ከእግዚአብሔር ጋር ተነጋገር። ዮሐንስ 3:16